አሁን ቀዳሚውን ቅንብራችንን በመድረኩ ድምጾች እናሟሽ። ባለፈው የገቡት እ ጦር ልብ ዳይመንድ ምናምን የሚባለውን የካርታ ጨዋታ አያውቁትም አሉ። በኋላ ሲጣራ እነሱ የለመዱት በቤት ካርታ መጫወት። ጋሽ ቆፍጣን ነው። ምን ብለውት ነው? ጋሽ ቆፍጣን ነው አልኳቸው። ኧረ እባክህ ዝም ብላ ነው አይ ኤርሶን ነገር መቻጣውት እኔ ባሽሙር ልጠሁት ነው። አይ ትናንትና ስብሰባ ብሎ ጠራ። ከዛ የመናገር መብታችሁ በሰጣችሁ ነፃነት ተጠቅማችሁ የፈለጋችሁትን ጠይቁኛል። አገሪቱ ላይ መልስ የሌለ ይመስል ሁሉም ሲያዥጎደጉድ አለ ጥያቄውም ሲያዥጎደጉድ ይጽፋል፣ ይጽፋል፣ ይጽፋል። አጣጣፉን ብታየው እኮ መልሱን የሚያውቀው ይመስላል። በኋላ ሰዓቱ ደረሰልህና ይዘባርቅ ጀመራ። ጥያቄ እዚህ መልስ እዚያ፣ ጥያቄ እዚህ መልስ እዚያ፣ እንደው ዝብዝብ ሲልብኝ፣ አይ አይ አይ፣ ይህን ሰውዬ ላድ ነው ላድ ነው ብዬ ሳላስፈቅድ ብድግ አልኩ። አይ አቶ ሊቀመንበር አልኩት፣ አቤት አለ። ቅድም አንተ የመናገር መብታችንን ተጠቅመን እንድንናገር እድል ሰተን ጥያቄ ጠየቅን አደላ አልኩት፣ አዎ አለ። ልክ መልስ የመለሰ የመስል ላቡን እየጠረገ ይኸውልህ እስቲ ደግሞ እኛ ዝም የማለት መብት እንስጥና ዝም በል። አዳራሹ በሳቃ ወካሉ። ጋሽ ቆፍጣና ነው በቃ ይሄን ብቻ ነው ያልኩጣሉች እውነታቸውን ነው ብልህ የመናገር ብቻ ሳሆን ዝም የማለት እድልም ሲሰጠው ሊጠቀምበት ይገባል። አሁን እያዩ ፈንገስ ፌስታሌን እያለ ዋሽንግተን ከዘለቀ ሰነባብቷል። ብዙዎችም አዩት ተደሰቱማ፣ በእንባና ሳቅም ታጀቡ። በመግቢያችን እንደ ጠቆም ነው ወደ መካከለኛው ምዕራብ ዩናይትድ ስቴትስ ግዛቶች የተሻገረው እያዩ ፈንገስ በቀልድ አቀልድ ለዛ ተዋስተው የተነገሩ መራር እውነቶቹ አሁን ማነጋገሩን ቀጥለዋል። የመድረኩን ትርኢት በመድረክ ባለሙያዎች ከመቃኘታችን አስቀድሞ ግን ትዕይንቱ በተመልካቹ ዓይን ከተነበበበት ለመንደርደር የዋሽንግተን ዲሲ እና አካባቢው ነዋሪ ሆኑ አንዲት እንግዳ ላስቀድም። ፍቅር ተባላለሁ። ፍቅር ተገብረ ማርያም የምኖረው ሜሪላንድ ውስጥ ነው። አሜሪካ ሀገር ውስጥ ሰላሳ ስድስት ዓመት ያህል ኖር ያለ ሁለት ስሜት ነው የተሰማኝ። በአንድ በኩል ተዋናኙ ብቻውን ወደ ሁለት ሰዓት የሚሆን በየመሀሉ ለመለወጥ ብቻ እረፍት አለ እንጂ ሌላ ሰው በመሀል ሳይገባ ጀምሮ ሲጨርስ ድረስ የነበረው ስሜት አገላለጽ አንዱ በጣም የገረመኝ ጉዳይ ነው። ሌላው ቲያትሩ ቀልድ ይመስላል ብዙ ሳቅን አለቀስንም በመሀሉ ነገር ግን እነኝህ የሚያስቁ ነገሮች ትስቅና ስር ገብቶ ቁልጥጥም የሚያደርግህ ሀዘን ይሰማል ወዲያው ሳቅን ሳትጨርስ ምክንያቱም የሚያሳየው ከመጀመሪያው እስከመጨረሻው ኢትዮጵያ ውስጥ ያለውን ህይወት እና በነዋሪው በህዝቡ መሀል ያለውን የኑሮ ልዩነት ደረጃ እነህን ሲያሳይ በየጊዜው እንደ ቀልድ ነው ጣል የሚያደርጋቸው። ግን ቀልዶቹ አይደሉም፣ የእውነት ታሪኮች ናቸው። እና በጣም በጣም ያደነኩት ያተርኩት ቋንቋው ግልጽ ነው። ቀልዶቹ ግልጽ ናቸው። ምንም የቸገረ ነገር የለም። እንዲገባኝ ትያትሩ አለበለዚያ ግን በእውነት አይደለም። በቃ እኔንም ነው ከተተኝ የዛ ችግር ውስጥ ሳቁም ደግሞ ያስቀኝ ነበር። እሱ ራሱ የሚኖረውን ኑሮ የሚያሳይ መስራት ሲሰራው በቃ በጭራሽ አይንህን ቶሎ ከሱ ላይ አታነሳም። አንድ ስሩ የኢትዮጵያን ሁኔታ ኑሮ እና በሰዎች መካከል ያለውን ልዩነት፣ ለምሳሌ ስለ ውሃ እንሰማለን። ኢትዮጵያ ውስጥ የውሃ ጥረት እንዴት እንዳለ እንዴት በፈረቃ እንደሚደረግ መብራት በፈረቃ እንደሚኖር እኝን ነገሮች እንሰማለን። ግን በእውነት ደግሞ ትዚ ለንለሆን እዛ ቲያትር ውስጥ እጆን ታጠቡ፣ እጆን መታጠብ አለብዎት። ስታይ የሚበላው በተገኘና እንደነኝ አይነት ነገሮች ከልጅመት ለጊዜታ ስትልና እንደገና ደግሞ ው የለካ እውነት ነው እንድትል ነው የሚያደርግ እና ለቅሶም ሳቅም ለቅሶም ሳቅም መጨረሻ ላይ ግን አንተም ውስጥ ክብት እንዳለ ትወጣለህ። ከቀና በኋላ ዛሬም ድረስ በዛ መድረክ ወደ ውስጡ ያስገባቸው ስሜቶች ያሉ ይመስላሉ። ወይዘሮ ፍቅርተ ገብረ ማርያም እያዩ ፈንገስ የተባለውን ግሩፕ ዘነበ የሚጫወተውን ቀትር ተመልክተ ለሰጡኝ አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። የእያዩን ዓይኖች እያዩ መነጋገር እንደምን አደጋችሁን እውነትን እርቃኑን እንደማየት እንነጋገርበት ዘንድ ግን ጋብዞናልና ባለብዙ ምዕራፎቹን ገጾች የሕይወትም የመድረክም ድራማዎች በፈርጅ በፈርጁ እንቃኛለን። የመድረክ ሰዎች ናቸው ተጋባዦቹ። እንግዶች የራዲዮ መጽሔት ቤተኛም ጭምር ናችሁ። በተለያዩ ኪነ ጥበብ ነክ ዝግጅቶች ምላልሰን እናገኛችኋለን እየቆየም ቢሆን አርቲስት ዓለም ፀሐይ ወዳጀው፣ አርቲስት ተመስገን አፈወርቅ፣ በቅድሚያ እንኳን በድጋሚ ወደ ራዲዮ መጽሔት መጣችሁ እንኳን ደህና ቆየን። አሉ ላይ የእኛም ስለጋበዝከን እናመሰግናለን። እንኳን በሰላም ቆያችሁን ቀደም ብለን የተከታተል ነው በመድረክም በቅርበት የሚያያችሁትን በመግቢያው የሚያስተዋወቅ ነውን እያዩ ፈንገስ ፌስታሌን እያለ የሚጠራበት የአንድ ሰው የሙሉ ሰዓት ተውኔቱ እዚህ ዋሽንግተን ዲሲ አካባቢ በሁለት ተከታታይ ሳምንቶች ቲያትር ቤቱ ግጥም ብሎ የታየ ምናልባትም በአይነተኝነቱ ከሌሎች የተለየ ነው ብለን መናገር የሚያስደፍር ነው። እያዩ ፈንቅስ ስሙ ራሱ እንግዳ ነው። ነገር ግን እንግዳ ያልሆኑ ታሪኮችን ኢትዮጵያ ውስጥ ያለ የዕለት ህይወትን የሚቃኙ፣ የሚዳስሱ፣ የሚበረብሩ ሩቅ ላለ ነውም ቅርብ የሚያደርግ አይነት አቀራረብ የተከተለ ነው። ተዋናዩ ግሩም ዘነበ፣ ደራሲው በረከት በላይነህ፣ አቀናባሪው አበባው መላኩ መሆናቸውን በራሪ ወረቀቱ ያመላክታል። እስኪ ከጠቅላላ ስሜታችሁ እነሳ። ዓለም ፀሐይ ካንቺን ጀምር። እስኪ ምን አይነት ስሜት ሰጠሽ? የሚደንቅ ነው። ከጠቅላላው ስሜት እውነትም ለመነሳት በጣም ተደንቄበት በጣም ወድጀው የተመለከትኩት ትርኢት ነው። ግን ትርኢቱ ወደዚህ ከተማ ከመምጣቱ በፊት በዲሲና አካባቢው ከዚህ ከጣይቱ የባህልና የትምህርት ማዕከል ጋር መስራት እንደሚፈልጉ እነ በረከትና ምሩ መልእክታቸው ደረሰኝ። እኔ መልእክቱ ሲደርሰኝ የነበረኝ ስጋት እያዩ ፈንገስን በመጠነኛ ጥቃቅን ትርኢቶች በዩትዩብ ላይ አይ ስለነበር ለአሜሪካን ተመልካች እና በተለይ እዚህ ከረጅም ዘመን ቆይታ በኋላ ለሚመለከት ተመልካች እንዴት ቅርበት ይኖረው ይሆን ወይ፣ ተቀባይነቱ ምን ያህል ነው የሚል ስጋት ውስጥ ያደረ ማለት ነው። ስለዚህም ከእነሱ ጋር ግንኙነት መፍጠር ከጀመርኩበት ጊዜ ጀምሮ ይህንን ስጋቴን ለእነሱ አስረዳሁና እንደ ደረሱ እዛ ላይ ልንሰራ እንደሚገባን ተወያየን። እንደ ገቡም የመጀመሪያ ስራ የነበረው ይዘውት ሊቀርቡ ያሰቡትን ስራ ተመልክቶ ሀሳብ ለመሰንዘር እና እስቲ ከአሜሪካው ተመልካች ጋር እዚህ ስለ ቆየሁ ደግሞኒ አሁን እሱን ለማዛመድ ወይም ለማስማማት እንዲቻል ብዬ ቁጭ ብዬ ማየት ጀመርኩ። ለህዝብ ከመቅረቡ በፊት እስክሪፕቶና ወረቀቴን ይዤ ነበር አስተያየት ለመስጠት እና ለመጻፍ። ከመመሰጤ ብዛት እውነን ለመናገር አንዲት ፊደል አልጻፍኩም። ኖትቡኬ ላይ አንዲት ቃል አልጨመርኩም፣ አንዲት ቃል አልቀነስኩም። ከእግሩም ጋር ሲስቅ እየሳኩ፣ ሲያለቅስ ማልቀስ ጀመርኩ እና ደነቀኝ። ምን ያህል ቅርብ እንደሆነ ለሕዝቡ ቋንቋው በጣም በቀለለ መልኩ እንዴት እንደሚቀርብ ይዞታው፣ ሙሉ የሁለት ሰዓት ከሀያ ትርኢት ያ አስራ አምስት ሀያ ደቂቃ የተቀመጥኩ አይመስለኝ እንዴት እንደነካኝ እኔ ራሴ ከሀገሬ ከወጣሁ ስለቆየሁ እዚህ ሀገር ባሉ ተመልካቾችም አይን ደግሞ ለግምገማና ለትችት ነው፣ አሉላ ተዘጋጅ የተቀመጥኩት። አዎ ይህንን ቀይሩት፣ ይሄ አይገባም፣ ይሄ ይገባል፣ ይህን በዚህ ተካ ለማለት የተዘጋጀሁ ሰው ነበርኩ። እንዲጠቃጣሽ በቃ ትክክል፣ እንዲህ አይነት ልቦናና አስተሳሰብ ቁጭ ብዬ እና በጣም የገረመኝ እርግጥ ወደዚህ አካባቢ ሲመጡ አዲስ ድርሰት ነው። ፌሳሌን የተለያዩ ስራዎች ዙር እንደሰሩ አውቃለሁ። ደነቀኝም ገረመኝም። እድሜያቸውን ማሰላሰል ጀመርኩ። እነዚህ ልጆች ስንት አመት ናቸው? እስኪ ከስንት አመት በፊት ይህን ነገር ምን ይዘዋል? ከዚህ ህብረተሰብ ምንድን የወሰዱት እና ኢትዮጵያን በምን አይን ነበር የተረከቧት? ያዩዋት፣ ከድሮ የሚያዛምዷት፣ አሁን ያለው ሁኔታ፣ ወደፊትም የመተለምን ነገር እያየሁ በአንድ በኩል ሀገር የድለኝነቷን አደነኩ። እንደዚህ አይነት አንበሳ ልጆች በዚህ እድሜ መፈጠራቸውን የሙያዬንም መድረክ እንደዚሁ ተደሰትኩለት። እንዲህ አይነት ሰዎች አሁንም እንዴት እያፈራ እንደሆነ ተመለከትኩ። ከዛ ወደ መድረኩ ይዣቸው ሲሄድ በኩራት በቃ በክብር በደስታ ነው በእውነት እና ድሮ የሰሩትን ትልቅ ነገሮች በአቅም ይሄንን የነበረኝን ስጋት በፍጹም አጥፍቼው እንዳልኩትም ተመልካቹ እያንዳንዱን የእጅ እንቅስቃሴ እያንዳንዱን ትርኢት በዛ መልክ ተቀብሎ አለፈው እና በጣም ነው የወደድኩት። በጣም ያከበርኳቸው አንተ እንዳልከው በረከትም፣ ግሩምም፣ አበባውም ተባረኩ ከማለት በቀርም የምለው የለኝም። መልካም ነው። ከረጅም ጊዜ በኋላ በተለይ በኢትዮጵያ ውስጥ ያለ የዕለት ተዕለት ህይወትን የሚመለከት ነገር አስር ሺህ ማይል ርቆ መጥቶ በቀጥታ ከህይወታችን የማይዛመድ የሚመስለን ነገር ያናሃል። መኮርኮሩ ለትችትም ለአስተያየትም በራ አልነበረውም። እስክሪብቶና ወረቀቴን እንዲሁ ማስቀመጥ ነበረብኝ። ነው ያል ሽው አለም ጸሐይ ፈታ ፈታ እያደረግን አንዳንድ ነገሮችን በሙያ አይናችሁ እንድትቃኙ እናደርጋለን። ተመስገን ወደ አንተ ልሻገር። አንተም እንደ አለም ሁሉ ለወዳጆችህ ለሙያ አጋሮችህ በተለያየ መንገድ የመርዳት እድል እንደነበረ በቅርበትም እንደነበር ከታዝብ ያለው በመድረኩ አካባቢ የሚሰሩ ስራዎች ላይ የጠበቅከው ከነበረ እርግጠኛ አይደለሁም፣ ወይም ከዚህ ቀደም የተወሰኑ ሀሳቦች ከነበሩ አንተስ እያዩ ፈንገስን፣ በተለይ ደግሞ ለዚህ ለዩናይት ስቴትስ ተመልካች የተዘጋጀውን አለም ጸሐይ የገለጠችውን ፌስታሊን በሚል ለብቻ ነው የተሰራው አዲስ ነው እና ይህን የአንድ ሰው የሙሉ ሰዓት ቲያትር እንዴት አገኘኸው? ስለ እያዩ ፈንገስ እኔም እንደ ሌሎቹ ታዳሚዎች በዝና ከኢትዮጵያ ድረስ የሚመጣውን የነበረውን ዝና እንሰማ ነበረ፣ ጥሩነቱን እና በህዝብ ዘንድ የነበረውን ተቀባይነት። ግን ልክ አለምዬ እንዳለችው ቅድም ወደዚህ በሚመጡበት ሰዓት እኔም ፍርሃት ነበረኝ። ምክንያቱም የዚህ ሀገር ኦዲየንስ ኢትዮጵያ ካለው የስነ ጥበብ በተለይም ደግሞ የመድረክ ቲያትር ርቀት ይኖረዋል። ምክንያቱም በየጊዜው ልክ ኢትዮጵያ እንደሚታየው ትያትርን የማየት እድል የለውም። እዚሁ በተወሰኑ ደረጃ በጣይቱ ማዕከል የሚዘጋጁት ዝግጅቶችን ከማየት ውጪ ማለት ነው። ከዛም ባሻገር ደግሞ በአይነቱ ለየት ያለ ነገር በአንድ ሰው ብቻ የሚተወን ተውኔት ለዚያውም፣ የሰላሳ ደቂቃ ሳይሆን የሁለት ሰዓት ተኩል የሚያክል ርዝመት ያለው ተውኔት ይዞ መቅረብ እንዴት ይቀበሏል የሚል ፍርሃት ነበረኝ። እኔም እንደ ማንኛውም ገብቼ ተቀምጬ መድረኩ እስከሚከፈት እስከሚጀመር ድረስ እኔም እንደሱ አይነት ፍርሃት ነበረኝ። ነገር ግን ልክ አለም እንዳለችው ተመልካቹ የነበረው አቀባበል እያንዳንዷን ቃል እየመነዘረ በሳቅና በግርምት እያጣጣመ እኔም አብሬው ሁለት ሰዓት የተቀመጥኩ ሳይመስለኝ ነው ተውኔት ያልቀው። እና በዚሁ አጋጣሚ ለተዋናዩም ለአዘጋጁም ለደራሲውም አክብሮትና አድናቆቴን መግለጽ እፈልጋለሁ። መልካም እስኪ፣ አሁን ካነሳችኋቸው ሀሳቦች ነጠቅ የሚያደርጉ ይሄ ለሁለት ሰዓት ተኩል ከተቀመጡበት ሳይነቃነቁ ስሜትን ሰቅዞ የሚይዝ በልማድ ሰዎች አጭር ጊዜ እንኳን በሚቆይ የአንድ ሰው ንግግር መዳከም ተፈጥሮዋለን። ለማንም ሰው የሚሆነውን ነገር ያንን የሚያስጥልል ያን ሙሉ ሰዓት አንድ ሰው በሚያደርገው እንቅስቃሴና በሚገልጻቸው ስሜቶች በመድረኩ በምናያቸው ነገሮች ተውጦ መቆየት ብቻ ሳይሆን የሚኮረኩሩ፣ የሚሸነቁጡ አንዳንዴም ተመልካቹን ጭምር በቀጥታ የሚመለከቱ የሚመስሉ አንድ ሰውን በል እንጂ ከአንድ ሰው በላይ ያለፈ ሌሎች ባህሪያትን ወደ መድረኩ የሚያመጣበት የሚነጋገርበት በእንባና ሳቅ በደቂቃዎች ውስጥ በእነኛ አይነት ስሜቶች ውስጥ የሚናጥና የሚመላለስ በትን ሁኔታ በአድናቆት መግለጽ ይቻላል። ቀደም ብላችሁ እንደገለጻችሁት ከአድናቆ ቱንሻገር እስኪ ማህበራዊ ትችት አለ፣ የፖለቲካ ስላቅ አለ። ነገር ግን ነጻነት አለበት መድረክ ላይ ይዞት የመጣው ሰው እንደ ባለሙያ ብቻ እዛ ጋር እናገኘዋለን። እስኪ እሱ ላይ እናንተ ያያችሁበትን በተለይ ደግሞ ትችት መሰል ነገሮች የያዙ ጥበባዊ ስራዎች የመድረክም ጨምሮ አንዳንዴ የግል ስሜትም አይሎ የሚመጣበት አለና እዚህ ጋር ጥበብ ብቻ የምናይ ይመስላል ዓለም ፀሐይ ምንድን ነው ልዩ የሚያደርገው ይሄንን ስራ እያዩ ፈንገስ የበረከት ፈጠራም ሆነ የግሩ ማጫወት ለምን የተለየ የሆነ የሚለውን፣ እኔ መድረክም ላይ እነሱን ሳስተዋውቅ እንዳልኩት፣ ሰፋ ላደርገው፣ በኢትዮጵያ ውስጥ የመጀመሪያው ነው። እንዲህ አይነት ሙሉ አንድ ወጥ ስራ በአንድ የመድረክ ባለሙያ ብቻውን ተሸክሞት ሲጓዝ አሜሪካን አገር ውስጥ ምናልባት ባለፉት መቶ አመታቶች ውስጥ የተወሰኑ ባለሙያዎች ሲጀምሩት ግጥምን ሪሳይት እንደማድረግ፣ ወይም ደግሞ ኮሜዲን እንደማቅረብ፣ ግጥምን እራሱን እንደመተወን እየተደረገ ምናልባት በአስራ ስምንት አርባ ስምንት አካባቢ ወይም ሀምሳዎቹ ውስጥ እንደ ኤድጋር አለን ፖ የተባለ ደግሞ እንደዚሁ ገጣሚና የታወቀ ጸሐፊን ግጥሙን ሪሳይት ያርጋ ሰራ ተብሎ እንደ ተውኔት ይደነቅ የነበረ ወይም የእንግሊዙ ቻርልስ ዲክንሰን የሚባለው ክሪስመስ ካሮል ነው ፖፑላሩ። በቃ ደግሞ ጎልደን ገርልስ ላይ የምትጫወተው አንዷ ጎዝ ተዋናይ ቢ አርተር እሷም ደግሞ እንደዚሁ ጀስት ቢትዊን ፍሬንድስ የሚል አንድ ብሮድዌይ ያቀረበችው ብቻዋን ያቀረበችው ተውኔት ነበረ። ከዛ በኋላ እንግዲህ የተለያዩ ሀገሮች ውስጥ ተሞክሯል። ከትንሽ ሰዓት ከትንሽ ደቂቃዎች እያደገ እያደገ እያደገ የማምጣት ነገር ኢትዮጵያ ውስጥ ደግሞ በእኔ የልጅነት ዘመን ውስጥ ከማስታውሰው አንድ ጊዜም ባንተው ፕሮግራም ላይ አንስቼ የነበረ እንደ ነጋሽ ክፍሉ የሚሏቸው ከነጋሽ መላኩ ጋር ያቀርቧቸው የነበሩት ምናልባት አስራ አምስት ደቂቃ ሊሆን ይችላል፣ ግን ስታንድ አፕ ኮሜዲያን ደረጃ አስመስ ስለው የመተወን ባህሪዎች ተጀምረው ነበር። ብሔራዊ ቲያትር ደግሞ እንደ ነጋሽ፣ ተስፋዬ ሳህሉ ሌላው ተስፋዬ ደግሞ ነበረ። ሌላ ማንዳቱ በቀለ የሚባል ሰው ነበር። እነዚህ ነገሮች ተጀምረው ነበረ። ግን ከማሳቅ ትርኢቶችን መሀል ለመሀል ብሬክ ከመስጠት ጋራ ከዛ ጋር የተያያዘ ነው በአብዛኛው ወይም ደግሞ ዘፈንን ለማስተዋወቅ ወጥቶ በዛው ረጅም ደቂቃ የመጫወት ቅድም እንዳልኩት ከግጥሞች ጋር አያይዞ ግጥምም ካልሆነ ደግሞ እንደዚሁ ከራስ ፈጠራ ጋር ተያይዞ የመጫወት ነው። ይሄኛው እንግዲህ በኢትዮጵያ የመጀመሪያ ሊያደረገው የቻለው አንድ ሁለት ሰዓት ከሃያ ሙሉውን ይሄዳል። ራሱን ችሎ ማለት ነው ይሄ የርዝመቱ ነው። ርዝመቱ ደግሞ ደቂቃ ያለመምሰሉ ጉዳይ እንግዲህ ጸሐፊን ያካትታል። ዳይሬክተሩን፣ አልባሹን፣ ሙዚቃን ሙሉ ልክ ቲያትሮች የሚፈልጓቸውን የጥበብ ሙያዎች ዙሪያውን ደግሞ አካቶ መያዙ እነዚህ ነገሮች ናቸው የተለየ የሚያደርገው። ሙሉን ነገር ይዛል። ብቻውን አንድ ሰው ሳይሆን ከኋላው ሌሎች የጥበብ ጉልበቶች ይዞ ነው የሚሄደው ማለት ነው የሚጓዘው። በተረፈ በእጃችን አንዳሳቸው ወይም በአይናችን አንያቸው እንጂ በድርሰቱ ውስጥ የተካተቱ አነሰ ከተባለ ከአምስት ባህሪ በላይ አሉ እዚህ ድርሰት ላይ እንደ ጋሽ ቆፍጣናው፣ ጋዜጠኛው በቃ የምናውቃቸው ቅርብ የሚያደርጉልን ወይም ደግሞ ተቃዋሚ እያለ የሚናገረው የጎዳና ተዳዳሪ አይነቶቹ ሄዶ እሱ ልብስና ገንዘብ የሚሰጣቸው አይነት ባህሪያት፣ ጎረቤቶቹ አካባቢውን በሙሉ ምን እንደሚወዱ ምን እንደሚናገሩ ምን እንደሚበሉ ምን እንደሚጠሉ አብረን እንድናያቸው የሚያደርግበት ዘዴና አቅሙ ማለት ነው። ያ ነው አንዱ ሙሉ ቲያትር እያስመሰለው ያስጓዘው አንዱ ጉልበት የሚመስለኝ። ከዛ በተረፈ አልከው፣ በዚህ በአንድ ፌስተል አካባቢ የሚደረገው ፍለጋና ውይይት በግማሽ ሰዓትም ቢያልቅ ሙሉ ይሆን ነበር። ሁለት ሰዓት ከምናምንም ሲጓዝ ይህ ስለዛ ፌስታል ሙሉ ሆኖ እስከ መጨረሻ ያንን ፌስታል አብረን ፈልገን እስክናገኝ ፍለጋ ውስጥ እንዳለን የዛ ጉልበት ነው። በተረፈ እንዳልከው የማህበራዊ ትችቱ የጽሁፋዊ ብስለቱ በሚታወቁ ሰውኛ በሆኑ ቀላል ቀልዶ በማህበራችን ውስጥ ያሉትን የኮረፕሽኑን ህብረተሰቡን ለማድረግ የሚችሉ መንገዶችን ለእኛ ቅርብ እየሆነ እየሳቀ ውስጣችን ያለንን ምሬት እውነታ የሚያሳይ ነው እና እነዚህ እነዚህ ናቸው ጉልበቶቹ ለማለት ብዬ ነው። እስኪ ደግሞ ተሜ ይጨምርበት። መልካም የአንድ ሰው ቲያትርን ታሪካዊ ሁኔታም ታሪካዊ አመጣጡን በዚህ በዩናይት ስቴትስም ሆነ ሌሎች አካባቢዎች ያለውን ጨምረሽ ነው ከኢትዮጵያ ተሞክሮች ጋር ያዛምድሽልን። አለም ተመስገን፣ ሶስት ነጥቦችን አለም ከወሰደችው አለም ካነሳቻቸው ጋር አያይዘህ እንድትመለከት እናድርግ። ተዋናዩ አለ ግሩም ዘነበ ሁለት ሰዓት ከሀያ ደቂቃዎች ተመልካቹ ሙሉ እስረኛ ሆኖ በአዳራሽ ውስጥ እንዲቆይ የማድረግ አቅሙን ያሳየበት፣ ደራሲው በሀሳብም ጥልቀት በኩምክና ለዛውም ቃለ ተውኔቱ በተጻፈበት መንፈስ ግሩም ስራውን እናያለን። የቅንብር ስራም በመድረክ ላይ ከሙዚቃው ጋር ተዋህዶ የተሰሩትን ለዚሁ ተብሎ የተደረሰውን ሙዚቃ ጨምረን አይተናል። እስኪ በተናጥል ሶስቱ ተመልከታቸው ስለ ተዋናዩ ንገረን፣ ስለ ደራሲውም ሆነ አጠቃላይ ቅንብሩን በመድረክ የቀረበበትን መንፈስ ጨምረ ጉዞውን ቀጥሏል እያዩ ድራማው ወደ መካከለኛው ምዕራብ ዩናይት ስቴትስ አቅንተዋል። የፈነጠቃቸውን ወጎች ገና ያነጋግሩናልና በመጪው ፕሮግራማችን ከደረስንበት እንነሳለን።

Deși nu mi-a ieșit, pe mi-a ieșit, nu mi-a pe nu mi-a ieșit, nu mi-a ieșit, a